ቲክቶክ የተሰኘው መተግበሪያ በዓለም ዙሪያ ጥቅም ላይ ከዋለ አራት ዓመታትን አስቆጠረ። በዚህ በአጭር ጊዜ ውስጥ በአዝናኝነቱ በብዙ ወጣቶች ዘንድ ተመራጭ የማህበረሰብ ሚዲያ መሆን የቻለው ቲክቶክ እስካሁን ከ800 ሚሊየን በላይ ተጠቃሚዎችን ማፍራት ችሏል። ይህ ወጣቶች የሚያዘወትሩት መተግበሪያ ኢትዮጵያ ውስጥም ከፍተኛ ተቀባይነት እያገኘ ይገኛል። በተለይ በኮሮና ወረርሽኝ ምክንያት ትምህርት ቤቶች ተዘግተው ህጻናትና ልጆች እቤት በዋሉበት ወቅት የቲክቶክ ተጠቃሚዎች ቁጥር መጨመሩ ይነገራል። በተንቀሳቃሽ ምስሎቹ ላይ ከሚሰሙት ድምጾች ጋር የአፋቸውን እንቅስቃሴ አመሳስለው በመናገር አስመስለው በመተወንና የዳንስ ስልቶችን በመከተል በቲክቶክ በሚለቋቸው ቪዲዮዎች በአጭር ጊዜ ውስጥ ቀልብ ውስጥ ከገቡ ወጣቶች መሀል ደግሞ ሀያት ናስርና የትና የታዬ በቅድሚያ ተጠቃሽ ናቸው። ህዝበተሰበሰበት ማለት ነው። በኮንሰርት አዎ፣ ከሱ ሰውዬ ጋራ ደግሞ እንደምንመጣጠን። በወሊሶ ተወልዳ ያደገችው የ23 ዓመቷ ወጣት ሀያት ናስር ቲክቶክን በተቀላቀለች በስምንት ወር ጊዜ ውስጥ ከ134 ሺ በላይ ተከታዮችን ማፍራት ትችላለች። በሐዋሳ ዩኒቨርሲቲ የሶስተኛ ዓመት የኮምፒውተር ሳይንስ ተማሪ የሆነችው ሀያት ቤተሰቦቿ በገዙላት ስልክ እንደ ቀልድ መጫን የጀመረቻቸው ቪዲዮዎች በአጭር ጊዜ ውስጥ ተቀባይነት እንዳገኙላት ትናገራለች። አንድ መቶ ሰላሳ ሁለት ሺ ምናምን ዳሽ ያለው ወጣቶች ናቸው። ግን አብዛኞቹ በጣም በእኔ እድሜ ያሉት ወጣቶች ናቸው ሆኖ የሚያደርጉኝ ወይ እኔ በጣም በቃ ከምነግርሽ በላይ በጣም ደስ ደስ የሚል ፈቅር በሚያትት ኮመንት ነው የሚጽፉልኝ። የሚያበረላ በጣም ነው የሚያበረታቱኝ እጅግ በጣም ከምነግርሽ በላይ እና በቃ በጣም ደስ የሚል እና የሚያበረታታ ኮመንት ነው የሚሰጡኝ። ከልጅነቷ ጀምሮ ደራሲና የፊልም ዳይሬክተር የመሆን ሕልም የነበራት ሀያት ከዚህ ቀደም ምንም ዓይነት የትወና ልምድ ሳይኖራት አስመስላ በመጫወት በቲክቶክ በምትለቃቸው ቪዲዮዎች ያሳየችው የትወና ብቃት ብዙ አስተያየት ሰጪዎችን አስደምሟል። ሀያት ግን አዳዲስ ክህሎቶችን በቲክቶክ ይዤ የመጣሁት እኔ ብቻ አይደለሁም ስትል በርካታ ወጣቶችና ታዳጊዎች ቲክቶክን እየተጠቀሙበት እንደሆነ ትገልጻለች። በቀላሉ ቪዲዮዎችን በቀላሉ ነው፣ ምሳሌ ቀላል ነው ለመስራት ምናምን፣ ድምፁም እዛ ላይ ስለሆነ በደንብ አይተብም ቀላል እና ደስ የሚል ስለሆነ ይመስለኛል። በጣም በጣም ብቃት ያላቸው በጣም እየመጡ ነው ያሉት በጣም ማለት ነው ከምነግርሽ በላይ እና እንደ መደበሪያም እንደ መዝናኛም እንደ ማስተማሪያም በጣም እንጠቅመዋል ስልሽ ሁሉም ሰው እቤት ስለሚሆን በተለይ ደግሞ ተማሪዎች ምናምን እቤት ስለሚሆኑ ለእነሱ በጣም እና ጊዜ ማሳለፊያ ነው። ልክ እንደ ሀያት በቲክቶክ ላይ በምትለቃቸው ቪዲዮዎች ከመቶ ሰላሳ ሺህ በላይ ተከታዮችን በአጭር ጊዜ ያፈራችሁ ደግሞ ሌላዋ የሀያ ሶስት አመት ወጣት የትና ይታየናት በአዲስ አበባ ዩኒቨርሲቲ የኮንስትራክሽን ቴክኖሎጂ ማኔጅመንት የአምስተኛ ዓመት ተመራቂ ተማሪ የሆነችው የትናየት በኮሮና ምክንያት እቤት ውስጥ በመዋሏ ለጊዜ ማሳለፊያ ብላ መስራት የጀመረቻቸው የአንድ ደቂቃ ቪዲዮዎች ዛሬ ተፅዕኖ ፈጣሪ እንድሆን አድርገውኛል ትላለች። አሁን መቶ ሰላሳ ሺህ ፖሎር ነው ያለ። የእድሜ ክልላቸው አስራ ስምንት እስከ ሀያዎቹ መጨረሻ የሚሆኑት ይበዛሉ። ከዚያም የሚያስል ሊኖሩ ይችላሉ። ግን ይሄ ወጣት የሚባለው ኤጅ ግሩፕ ይበዛል። ቪዲዮዎቹ ኢንተርቴንመንት ላይ ነው ያተኩሩት። መጀመሪያም ጥሩ ፊድባክ የሚያገኘት በሱ ስለነበር ማለት ነው። ግን አሁን በጣም ብዙ ፎሎወር ሲኖረኝ ኢንፍሉዌንሰርም ስለሆንኩኝ አሁን ሌሎች ቪዲዮችንም አካሰት ጀምሪያለሁ። ሞር ስለ ኢትዮጵያ ምናምን ለክ ዘፈኖች ሊሆኑ ይችላሉ። ብቻ ኢትዮጵያን በሆነ መልኩ የሚያሳይ ቪዲዮ ማለት ነው ይህን የሚያክልም ግሩፕ መድረስ ከቻልኩኝ ከኢንተርቴንመንቱ ውጪ ይህንም ማድረግ አለብኝ ዘ ስላሰብኩ ቪዲዮዎቼ ሙሉ ለሙሉ ኢንተርቴንመንት አይደሉም። አሁን አሁን ባለንበት ትውልድ የማህበረሰብ ሚዲያዎች መረጃን በቀላሉ ለሕዝብ በማድረስ ረገድ ያላቸው ሚና ቁልፍ ሆኖ ሳለ የጥላቻ ንግግሮችና የተዛቡ መረጃዎች የሚሰራጩበት ዋና መንገድ ሆኖም ጥፋትን አስከትለዋል። በቲክቶክ አዝናኝ ቀልዶችን ከመልቀቅ ባለፈ ለህብረተሰቡ ጠቃሚ ትምህርቶችን የሚያስተላልፉ ቪዲዮዎችን መስራት የጀመረችው የትናየትም በብዙ ሰዎች ዘንድ የሚታየው የማህበራዊ ሚዲያ አጠቃቀም ጉድለት ያሳስባታል። ኢትዮጵያ ውስጥ በጣም ብዙ ሶሻል ሚዲያ ተጠቃሚ አለ፣ ግን አጠቃቀሙን የሚያውቀው ሰው በጣም ጥቂቱ ነው። በጣም ሶሻል ሚዲያ አንድ ቴክኖሎጂ ነው። የቴክኖሎጂ ተጠቃሚ ይሆን ጥሩ ነው፣ ግን አጠቃቀሙን አለማወቅ ደግሞ በጣም ብዙ ነገር ነው የሚያበላሸው። ወጣቱ በጣም ትልቅ ሬስፖንሲቢሊቲ ያለበት እንደ አንድ ግለሰብ ነው መወሰን ያለበት። ይህን ፖስት ሳደርግ ሁሉንም ሰው ላያስደስት ወይም ላያዝናና ይችላል፣ ግን የትኛውንም አካል የማይጎዳ መሆን አለበት። የትኛውንም አካል ሊያስከፋ የሚችል ነገር መሆን የለበትም። የራሳችንን አመለካከትና ኦፒኒየን ሼር ማድረግ ትክክል ነው፣ ተገቢ ነው። ሶሻል ሚዲያም የተፈጠረው ለዛ ነው። ግን በተቻለ መጠን በተለይ ደግሞ ኢትዮጵያ ውስጥ እንዳለ ሀገር ስንኖር ነገሮች ሁሉ ሴንሲቲቭ በሆኑበት ጊዜ በጣም ጥንቃቄ ማድረግ አለብን፣ ፖስት ለምናደርገው ነገር። ቲክቶክ ላይ በርካታ አድናቂዎችንና ተከታዮችን ከማፍራት ባሻገር የትና የትና ሀያት ገንዘብም እያገኙበት ነው። የተለያዩ መተግበሪያ ባለቤቶችና አምራቾች ወጣቶቹን ማስታወቂያ በማሰራት ይከፍሏቸዋል። የገቢ ምንጭ መሆኑ የበለጠ እንድሰራ ያበረታታኛል የምትለው ሀያት በኮሮና ምክንያት የተዘጋው ትምህርት ቤት ቢከፈት እንኳን ከትምህርቴ ጎን ለጎን እቀጥለዋለሁ ትላለች። ቤተሰቦቼ በጣም ያን ደጋፊዎች ናቸው። ሁሉም እንዳለ፣ ጓደኞቼ፣ ቤተሰቦቼ፣ አያቴ ትምህርት ሳትቀር በጣም ነው የምትደግፈኝ። አላቋርጠው አይ ጭሮሽ አላቋርጠው፣ እንደምንም እንደምን ሰዓት እየሰጠሁት አካሂደዋለሁ ብዬ አስተዋለሁ። ልክ እንደ ሀያትና የትና የት ያሉ በዓለም ዙሪያ ያሉ ወጣቶች በብዛት እየተጠቀሙት የሚገኘው ቲክቶክ እንደ አሜሪካ ባሉ ሀገራት የደህንነት ስጋት ጥያቄ ይነሳበታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ መተግበሪያው ከአሜሪካውያን ተጠቃሚዎች መረጃ እየሰበሰበ ለቻይና መንግስት ይሰጣል በሚል አግደውት የነበረ ቢሆንም ከቻይናው ኩባንያ ጋር በተደረገ ድርድር የአሜሪካ ኩባንያዎች ድርሻ እንዲኖራቸውና በመረጃ አጠባበቅ ላይ ስምምነት ላይ በመደረሱ ቲክቶክ በአሜሪካ ለሚገኙ ከ80 ሚሊዮን በላይ ለሚሆኑ ተጠቃሚዎችና በዓለም ዙሪያ ላሉ ሌሎች ወጣቶች አገልግሎት መስጠቱን ይቀጥላል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።